ከብዙ አስሮች ዓመታት ወዲህ ወደ አውሮፓ በመጉረፍ ላይ ለሚገኙ ስደተኞች ችግር የሀያ ስምንቱ የአውሮፓ ህብረት አባል ሀገሮች የጋራ ጥረት ሰብአዊነትና ትክክለኛነትን የተከተለ እንዲሆን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ጥሪ አቅርቧል። በዚህ ነው የአውሮፓውያኑ ዓመት በ2015 ብቻም አብዛኞቹ ከሶሪያ የሆኑ ተጨማሪ 200ህ ስደተኞች ጥገኝነት ፍለጋ አደገኛውን ጉዞ ወደ አውሮፓ ሊያደርጉ እንደሚችሉም ዩንችሲአር አስጠንቅቋል። ሊሳ ሽላይን ከጄኔቫ ፓት ዶኪንስ ደግሞ ከዋሽንግተን ዲሲ ያጠናቀሩት ዘገባለ ሰሎሞን ክፍለ ያቀርበዋል። ከተባበሩት መንግስታት ድርጅት ልዩ ልዩ መስሪያ ቤቶች የሚወጡ ሪፖርቶች ከቅርብ ቀናት ወዲህ ወደ አውሮፓ እየጎረፉ ያሉ ስደተኞች ቁጥር በአስደንጋጭ ሁኔታ መጨመራቸውን ያሳያሉ። ትናንት አምስት ሺ ስድስት መቶ ስደተኞች ወደ ቀድሞዋ የዩጎዝላቪያ ሪፑብሊክ መቀዶንያ መግባታቸውን ዩኤንኤችሲአር አስታውቋል። ይህን ያህል ከፍተኛ ቁጥር ያለው ስደተኛ በአንዲት ጀንበር ሲገባ በታሪክ የመጀመሪያው ነው። በዚህ ሁለት ሦስት ሺህ ሦስት መቶ ሌሎች ሁንጋሪያ መድረሳቸውን ተዘግቧል። በዩኤንኤችሲአር ሪፖርት መሠረት ዘንድሮ ማለትም በአውሮፓውያኑ ዓመት ሁለት ሺ አስራ አምስት ብቻ ያውም ገና አመቱ አልተገባደደም። በዚህ አመት ብቻ 300 ሺህ ስደተኞች የሜዲትሬኒየን ባህር በማቋረጥ ሕይወታቸውን ለከፍተኛ አደጋ አጋልጠዋል። ከነዚህ ውስጥ ከ2600 በላይ የሚሆኑት አሰቡበት አልደረሱም፣ ውሃ በልቷቸዋል። በሌላ በኩል አራት ሚሊዮን ሶሪያውያን በጎረቤት አገሮች ጥገኝነት ለመሻት ተገደዋል። የዩኤንኤችሲአር ቃል አቀባይ ሜሊሳ ፍሌሚንግ እንደሚሉት እነዚህ ሶርያውያኑ ከለላ በጠየቁባቸው ጎረቤት አገሮች ያለው ሁኔታ ከጊዜ ወደ ጊዜ እየተበላሸ መጥቷል። ስደተኞቹ በከፋ የድህነት ኑሮ ተጠምደዋል። በሀገራቸው የተፈጠረው ሁኔታ መቼ እንደሚያበቃም አያውቁም። ተስፋቸው ተሟጧል። ወደ አገራቸው የመመለስ ተስፋቸው እያለቀ ነው። በየትኛውም መንገድ ደግሞ በጎረቤት ሀገሮች አዲስ ሕይወት የመጀመር አቅም የላቸውም። በዚህም ምክንያት ይመስላል በአሁኑ ሁኔታ የአብዛኞቹ ሶርያውያን ስደተኞች ውሳኔ ወደ አውሮፓ ለመሄድ ነው። የዩኤንኤችሲአሩ ቃል አቀባይ ሜሊሳ ፍሌሚንግ አክለው ሲናገሩ አውሮፓ ለዚህ ከባድ የስደተኞች ቀውስ በቀላሉ መፍትሔ መስጠት አትችልም። የትኛውም የአውሮፓ ሀገር ደግሞ ብቻውን ላስቸኳይ የስደተኞቹ ችግር መድረስ አቅሙ የለውም እምቢ ማለትም ስለሚቸገር ህብረቱ የጋራ ትልም መንደፍ ግድ ይለዋል ሲሉ አስረድተዋል። ዩኤንኤችሲአር ግዙፍ የስደተኞች መቀበያ ማዕከል በግሪክ በኢጣሊያና በሁንጋሪያ ተቋቁሞ የፍልሰተኞቹ የጥገኝነት ማመልከቻዎች በአፋጣኝ ሊስተናገዱ ይችላል የሚል ሀሳብ ማቅረቡንም ቃል አቀባይዋ ለቪኦኤ ተናግረዋል። እነዚህን ማዕከላት የአውሮፓ ህብረት በዩኤንኤችሲአርና በአይኦኤም እርዳታ አማካኝነት እንዲያስተዳድር ይደረጋል ሲሉም አብራርተዋል። እንደሚታወቀው ተስፋ የቆረጡ ፍልሰተኞች አውሮፓ ለመድረስ ባላቸው ፍላጎት ምክንያት ለሕገ ወጥ አጓጓዦች ከፍተኛ ገንዘብ ይከፍላሉ። በመሆኑም የአውሮፓና የሌሎች አካባቢ ሀገሮች መንግሥታት ወደየ አገሮቻቸው በሕጋዊ መንገድ መግባት ይችሉ ዘንድ የስደተኞችን ደህንነት መጠበቅ ይኖርባቸዋል ሲል ዩኤንኤችሲአር ይመክራል። መንግሥታት ስፋት ያለው የመልሶ ማቋቋምና ሰብአዊ ፕሮግራሞች መዘርጋት፣ የመግቢያ ቪዛ ቁጥሮችን መጨመር ለተማሪዎች ደግሞ የነጻ ትምህርት እድል መስጠት የሚያስችሉ ዕቅዶችን ማውጣት ይገባቸዋል ሲልም ዩኤንኤችሲአር የወቅቱን የስደተኞች ችግር ለመቅረፍ ያስችላል ያላቸውን ዘዴዎች ዘርዝሯል። ይህ በእንዲህ እንዳለ ዩናይትድ ስቴትስ ወደ ሀገሯ ለመግባት የሚፈልጉ ሶሪያውያን ስደተኞች ብዛት ከመጨመሩ አንጻር የአመልካቾችን የሕይወት ታሪክ ምርመራ ማፋጠን የሚያስችል ተጨማሪ አሰራር መዘርጋቷን ውጭ ጉዳይ መሥሪያ ቤቷ ይፋ አድርጓል። ቃል አቀባይ ማርክ ቶነር ስለዚሁ ሲያስረዱ ዩናይትድ ስቴትስ የአመልካቾችን ታሪክ ለመመርመር ዘዴውን እያፋጠነች ስትሆን በእነርሱም በኩል ሙሉ በሙሉ ሊፈተሹ እንደሚገባ ማስገንዘብ ያስፈልጋል ብለዋል። በሶሪያ ቀውሱ እንደ አውሮፓውያን አቆጣጠር በ2011 ዓ ም ከተቀሰቀሰ ወዲህ ወደ ዩናይትድ ስቴትስ እንዲገቡ የተፈቀደላቸው ስደተኞች ብዛት እስከ መጪው ጥቅምት ወር ማብቂያ ድረስ አንድ ሺ ስምንት መቶ ይደርሳል ተብሎ እንደሚጠበቅ የውጭ ጉዳይ ሚኒስቴሩ ቃል አቀባይ ማርክ ቶነር ተናግረዋል። ዞሮ ዞሮ ለሶሪያው ቀውስ አስፈላጊ የሚሆነው የፖለቲካ መፍትሄ ብቻ ይሆናል ሲሉም አሳስበዋል። የሂውማን ራይትስ ዋች የስደተኞች ፕሮግራም ዳይሬክተሩ ቢል ፍሬሊክ በዚህ የዩናይትድ ስቴትሱ የውጭ ጉዳይ መሥሪያ ቤት ቃል አቀባይ ሐሳብ ይስማሙና ዩናይትድ ስቴትስ እና ሌሎች ሀገሮች ግን ቀውሱን ለማብቃት ይበልጥ መስራት ይጠበቅባቸዋል ይላሉ። መፍትሄው ፖለቲካዊ ነው የሚለውን ሀሳብ ብቻ እንደ ምክንያት በመቁጠር ከወዲሁ ሊወሰዱ የሚገባቸውን እርምጃዎች ማለፍ ትክክል አይሆንም። የህዝቡን ደህንነት ለመጠበቅና የሰብአዊ ፍላጎት አቅርቦቱን ለማሟላት የሚያስችሉ እርምጃዎችን መውሰድ ግድ ይላል። ዩናይትድ ስቴትስ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ለያዘው ጥረት የምትለግሰውን የእርዳታ መጠን መጨመር አለባት ሲሉም በሂዩማን ራይትስ ዋች የስደተኞች ፕሮግራም ዳይሬክተሩ ቢል ፍሬሊክ አሳስበዋል። የዩኤንኤችሲአር ቃል አቀባይ ዊሊያም ስፒንግለር በበኩላቸው ዘንድሮ ለተፈጠረው የስደተኞች ቀውስ ማስወገጃ ከሚያስፈልገው አጠቃላይ ወጪ በእጁ ያለው አንድ ሶስተኛ ብቻ መሆኑን ተናግረዋል። ስፒንለር ከቪኦኤ የሶማልኛው ቋንቋ አገልግሎት ጋር ባደረጉት ቃለ ምልልስ ሶሪያውያኑ በአሁኑ ወቅት ሀገራቸው ውስጥ የመቆየት ፍላጎት የላቸውም ብለዋል። በአውሮፓ የሚያዩት ነገር ሁሉ ጥለውት ከወጡት አካባቢ በጣም የተሻለ ነው። ብዛት ያላቸው ሶርያውያን በአሁኑ ወቅት ወደ አውሮፓ መዝለቁን የሚመርጡት እንደ ቱርክ፣ ዮርዳኖስ እና ሊባኖስ ያሉ ጎረቤት አገሮች ካላቸው በላይ ስደተኞች ለማስተናገድ ስለማይችሉና ከአቅማቸው በላይ ስለሆነ ነው ሲሉም የዩኤንኤችሲያሩ ቃል አቀባይ ዊልያም ስፒንለር አብራርተዋል።